ኦጋዴን ብሔራዊ ነጻ አውጪ ግንባር ግንቦት 23 ቀን 2004 ዓ ም በሰነዘረው ድንገተኛ ጥቃት ከ50 በላይ የኢትዮጵያ ወታደሮችን መግደሉን ባወጣው ወታደራዊ መግለጫ አስታውቋል። ዝርዝሩን ሰሎሞን አባተ ይዞታል። የኦጋዴን ብሔራዊ ነጻነት ግንባር ጥቃቱን የፈጸመው የኢትዮጵያ መከላከያ ሰራዊት አባላት ደበች ሪሶ በተባለ አካባቢ ባለፈው እሁድ ግንቦት 19 አድርሰውታል ላለው ጥቃት በወሰደው የበቀል እርምጃ ነው። ባለፉት ሶስት ወራት ውስጥ የኦጋዴን ብሔራዊ ነጻነት ግንባር በጠቅላላው ስድስት መኮንኖችን ጨምሮ 168 ወታደሮችን መግደሉን መግለጫው አክሎ ጠቁመዋል። ባለፈው እሁድ የመከላከያ ሰራዊቱ በደበች ሪሶ አድርሶታል በተባለ ጥቃት 18 ሰላማዊ ሰዎችን መግደሉንና ከ15 በላይ ደግሞ ጉዳት ደረሰባቸው የኦብነግ የውጭ ጉዳይ ኮሚቴ አባልና የኢትዮጵያ ጉዳይ ኃላፊ አቶ ሐሰን አብዱላሂ ለቪኦኤ ገልጸዋል። እንደሚታወቀው በኦጋዴን ውስጥ የጦርነት ቀጠና ስለሆነ የኦጋዴን ብሔራዊ ነፃ አውጪ ግንባር በየአካባቢው የወያሬ ወታደሮችን በጦርነት እየተፋለመ ነው ያለው። በዚህ ወር ብቻ ከተለያዩ ከተሞች ገብተው ከባድ ውጊያዎች ነበሩ። ከነዚህም ውስጥ አንዱ ባህር እና በጅጋ ያለው አካባቢ መንገድ ተዘግቶ በጣም ከባድ የሆነ ውጊያ ነበረ። ሁለት የወያኔ ወታደሮች መኪናዎችን ተቃጥሏል። የተለያዩ መሳሪያዎችን የእኛ ወታደሮች ማርከዋል። የመገናኛ ሬዲዮዎችንም ማርክናል። በየጊዜው ጦርነት አለ። ይህንን ደግሞ በሚሊትሪ ኮሚኒኬሽን የጠቀስ ናቸው። ባለፉት ሶስት ወራት የተካሄዱ ውጊያዎች ነበረ፣ አጠቃለው ማለት ነው። የኦጋዴን ብሔራዊ ነጻነት ጦር አካሂጀዋለሁ ባለው ጥቃት ሜይ 31 ወይም ደግሞ በኢትዮጵያ የዘመን አቆጣጠር ግንቦት 23 2004 ዓ ም ማለት ነው ብርቆት በተባለ አካባቢ ሀምሳ የሚሆኑ የኢትዮጵያ ወታደሮች ድንገተኛ ጥቃት ተጥሎባቸው መገደላቸውን ይገልጻል። እንዴት ተካሄደ? የዘመቻ ብርቆት የተባለው ወረዳ ነው። ወረቀም ጋር ሲኬድ ሀምሳ ኪሎ ሜትር የሚያህል ሩቀት ነው ከደጋቡር ከተማ ያለው እና ይህንን በሜ ሀያ ሰባት የወያኔ ወታደሮች በደበች ሪሶ የተባለው መንደር በደጋቡር አውራጃ ማለት ነው። ባለፈው እሁድ ማለት ነው የወያኔ ወታደሮች ከአስራ ስምንት በላይ የሆኑ ንጹሀን ዜጎች ምንም አይነት መከላከያ የሌላቸው ሲገደሉ አስራ አምስቱም ቆስሎ ሌሎቹንም ወስዷቸው ወደ ስብት ነው የከተቷቸው። በዚህ ይህንን ሁኔታ አስተመልክተን የእኛ ወታደሮችን ይህን ለመበቀል ደባችን ሪሶ ከብርቆት አካባቢ አይርቅም አንድ አስራ አምስት ኪሎ ሜትር ብቻ ነው የሚርቀው እና ይህንን የስብሉን ህዝብ ለመከላከል የጓዴን ብሔራዊ ነጻ አውጪ ግንባር ወረሯቸው እስረኞችን ለማስፈታት ሲሞክር ነው ይህንን የወያኔ ሀምሳ ወታደሮችን የገደላቸው። የአስራ አምስት ሰዓትም የብርቆትን ከተማ ተቆጣጥረው ነበረ። በሚሊትሪ ስትራቴጂ ምክንያት ከተማውን ለቆ ነው የኛ ወታደሮች የወጡት። ይሄንን ሂውማን ራይትስ ዋች ወይም ሌላ ሶስተኛ ወገን አጣርተዋል። በስፍራው ተገኝተዋል። ማስረጃዎችን አሰባስባቸዋል። በዚህ ጉዳይ ላይ እንዲሁም ስቲ አሁን የወገርን ወገርነት ብትገባም የሰዎቹ ስም ዝርዝር ያሉት ከኛ ከአካባቢ እንደደረሰን የደረሰን ወያኔ ወታደሮች የገደላቸው ሰዎች ስም ዝርዝር አለ። እናንተም ብትሆኑም፣ ሁማን ራይት ዎችም፣ አምነስቲ ኢንተርናሽናል፣ የተለያዩ የሰብአዊ ተሟጋች ድርጅቶችም ሄደው አካባቢውን ለማጣራት ገለልተኛ የሆኑ ሰዎች እውነታውን አጣርተው ያው ለማወቅ ይችላሉ ማለት ነው። በሌላ በኩል ደግሞ በተጠቀሰው ውጊያ ውስጥ መሳተፋቸውንና የኦጋዴን ብሔራዊ ነጻነት ግንባር ተዋጊዎችን ከአካባቢው ማባረራቸውን የተናገሩት ሻለቃ ሙክታር ሼህ መሐመድ የሚባሉ የክልሉ ልዩ ፖሊስ አዛዥ በግጭቱ ውስጥ ሰላሳ አምስት የኦብነግ ተዋጊዎችን መግደላቸውን ለሶማልኛ ቋንቋ አገልግሎት ክፍላችን በሰጡት ቃለ ምልልስ አስታውቀዋል። ከገላሼ ከተማ ወጣ ብላ በምትገኘው ቡላዱሪ ቀበሌ ውስጥ ጥቃት መፈጸሙን የሚናገሩት ሻለቃ ሙክታር ሼህ መሐመድ በስፍራው ለሕዝቡ የተሰራ የውሃ ኩሬና የተቆፈረ ጉድጓድ መኖሩን ጠቁመዋል። አክለውም ይህን የውሃ መሳቢያ ታዲያ የማውደም ሐሳብ የነበራቸው ጸረ ሰላም ኃይሎች ጥቃት ፈጸሙ ብለዋል። እየተካሄደ ስላለው ጥቃት የልዩ ፖሊስ ኃይሉ 25ተኛ ምድብ መረጃ እንደደረሰው በወንበዴዎቹ ላይ ተገቢ እርምጃ ወስደናል፣ 35ቱን ገድለን አስሩን ማርከናል ሲሉ አብራርተዋል። ሻለቃ ሙክታር ሼኽ ሙሐመድ ቀደም ሲልም የክልሉ ልዩ ፖሊስ አስር ሲቪሎችን ራቅዳ በተባለች ቀበሌና በአካባቢዋ ገድሏል፣ ዘረፋ አካሄዷል፣ የከፋ የሰብአዊ መብቶች ረገጣም ፈጽሟል ሲሉ ሂውማን ራይትስ ዋች የሚባለው የሰብ መብቶች ተሟጋች ቡድን የአፍሪቃ ጉዳዮች ምክትል ዳይሬክተር ሌስሊ ሌፍኮ በሰጡት መግለጫ ላይም ምላሽ ሰጥተዋል። ይህ ፕሮፓጋንዳ ነው፣ አንዳችም መሰረት የለውም። ልዩ ፖሊሱ ራቅዳ ውስጥ አንድም ሰው አልገደለም። ይህ የተለመደ የሂዩማን ራይትስ ዋች ፕሮፓጋንዳ ነው። አዲስ ነገር አይደለም። ሁማን ራይትስ ዋች ከዚህ በፊትም ስለ አካባቢው ባወጣው መግለጫ አፍሯል። ወደ አካባቢያችን መጥተው አያውቁም። ቪኦኤ በመሬት ላይ ያለውን ነገር መጥቶ ማየት ይችላል፣ ብለዋል ሻለቃ ሙክታር ሼክ መሐመድ።